የባህል መድረክ ጤና ይስጥልኝ አድማጮች እንደምንሰነበታችሁ በአውሮጳ ግዙፍ እንደሆነ የሚነገርለት በጀርመን ቮልዝቦር ከተማ የሚገኘው የአፍሪቃ ፌስቲቫል ከአፍሪቃ ብሎም ከተለያዩ የዓለም ክፍሎች የተሰባሰቡ ሙዚቀኞች ሙዚቃቸውን አሳይተዋል፣ ባህል፣ ልምድን ተቀያይረውበታል። በዕለቱ ዝግጅታችን በየዓመቱ በሚካሄደው በጀርመኑ ቮልዝቡር ከተማ በአፍሪቃው ፌስቲቫል ላይ የመድረኩ ተጋባዥ የነበረች ኢትዮጵያዊት ሙዚቀኛን የዕለቱ እንግዳችን አድርገን ጋብዘናል። መልካም ቆይታ ነው። Android. ለ27ተኛ ጊዜ በጀርመን ቮልስቡርግ ከተማ በተካሄደው አመታዊ የአፍሪቃ ፌስቲቫል ከ80 ሺህ በላይ እድምተኞች ተገኝተዋል። እንደ አዘጋጆቹ ወደ 10 ሺህ የሚሆን እድምተኛ ዝግጅቱን ለመከታተል ይገኛል ተብሎ ተገምቶ ነበረ። የዛሬ ሁለት ሳምንት ግድም በተካሄደው የአራት ቀናቱ የአፍሪቃ ባህላዊ ድግስ ዕለት ቮልስቡርግ ከተማ ላይ ከፍተኛ ሙቀት በመከሰቱ የተገኘው እንግዳ አነስ ማለቱ ነው የተዘገበው ወደ 80 ሺህ ያህል እድምተኛ በአውሮጳ በአውሮፓ የአፍሪቃ ባህል ስነ ጥበብና ሙዚቃ የሚታይበት ይህ ግዙፍ መድረክ ዘንድሮ ህንድ ውቅያኖስ ላይ ስለምትገኘው ስለ ዛንዚባር ደሴት ሙዚቃ ላይ ነበር ትኩረቱን ያደረገው። በመድረኩ ከተጋበዙት መካከል ኢትዮጵያዊቷ ሙዚቀኛ ምኒሹ ክፍሌ፣ ከደቡብ አፍሪቃ ሙዚቀኛ ሊራና፣ ከዛንዚባር ሙዚቀኛ ማቶና እንዲሁም ሙዚቀኛ ሻሺና ከናሚቢያ ይገኙበታል። ይህ የኔ ምልክት የኔ ማንነት ነው። በእንግሊዘኛ አሊያም በሌላ ቋንቋ ባዜም ቀላል ነው፣ ግን ይህንን ሊያደርጉ የሚችሉ በርካታ ሙዚቀኞች አሉ እኔ እንደማዜመው አይነት ዘፈን ግን እዚህ ማንም አይዘፍንም። በቮልስቡርጉ ግዙፍ የአፍሪቃውያን ሙዚቃ መድረክ ላይ ቀርባ ተደናቂነትን ያተረፈችው ከያኔ ምንሹ ክፍሌ ናት። በየአመቱ በሚዘጋጀው በዚህ መድረክ ላይ ሙዚቀኛ ምኒሹ ስትሳተፍ ለሶስተኛ ጊዜም ነው። ውድስቦርግ ላይ ለሶስተኛ ጊዜ ነው የመጣሁት እና ሶስትም ጊዜ የሚገርመው በጣም የተዋጣ ስራ ነበረ። ማለት ያው እኔም እንግዲህ የጊዜው እያደኩ ሙዚቃውም እየተለወጠ እየተሻሻለም ነው የሚሄደው። በዚህ ላይ ምልሽ፣ ብዙ ከድሮ የሚከታተሉኝ የነበሩ ሰዎች አሉ። ከድሮ ነው የምናቅሽ ብሎ የመጡም ሰዎች ነበሩ። ደግሞ ትልቁ ነገር ደስ ያለኝ በዚህ ጊዜ በጣም ብዙ አበሻ ነበረና አበሻ ሲኖር ላይክ ቤተሰቦችሽ ያሉ ነገር መስሎ ነው የሚሰማሽ። እኔ እንጃ ስሜቱን መግለጽ አልችልም። ምክንያቱም ሌላ ጊዜ ያው ለውጭ ዜጋ ነው የምታሳየው እና ያ እንደዚ አይነት ስሜት ነው የሚሰማሽ። ግን አበሻ ካለ ልክ እናት አባትሽ፣ እህቶችሽ፣ ወንድሞችሽ የመጡ አይነት ነው የሚሰማሽ እና በጣም በዚህ ሰዓት በተለይ ውርዝበርግ በጣም ደስ ይል ነበረ። ብዙ አበሾች ነበሩ አብረውኝ እንዲዘፍኑ አብረውኝ ጨፍሩ ነበረ እና በጣም ደስ ይል ነበረ። እንደዚህ ደግሞ ውጤታማ ሲሆን ያ ደስ ይላል። ከዛ በኋላ ወደ ቤት መመለስ በዚህ ስሜት ሙዚቀኛ ምኒሹ በቮልስቡርጉ የአፍሪቃ ፌስቲቫል ላይ ስትቀርብ የኢትዮጵያን ባህላዊ ውዝዋዜና የአማርኛ ሙዚቃን የምታስደምጥ የኢትዮጵያ አምባሳደር ሲሉ የተለያዩ የአውሮጳ ሀገራት የብዙሀን መገናኛዎች ዘግበውላታል። ግን አማርኛ ሙዚቃ በፈረንጆቹ ጆሮ ያለ ሀሳብ ይንቆረቆር ይሆን? ሙዚቀኛ ምን ይሹ መልስ አላት። አዎ በአማርኛ ብቻ ሳይሆን እንደውም በተለያዩ ቋንቋዎች ነው ጉራጌኛም፣ ሲዳማም የተለያየ ማለት ነው ከብሔረሰቦች ዘፍናለሁ። ግን ምን መሰለሽ ትንሽ ከኛ የሚለዩት እነሱ ከልጅነታቸው ጀምሮ በሙዚቃ ትምህርት ቤት በሙዚቃ ተምረው ነው የሚያድጉት፣ እና ስለ ሙዚቃ ብዙ ያውቃሉ ማለት ነው፣ እና ሙዚቃን ማድነቅ ያውቃሉ። ራሱ ሙዚቃ የዓለም ቋንቋ ነው በሚለው ልበልልሽና እና እኔ በምሰራበት ጊዜ ጊዜ ግጥሜን ብቻ ሳይሆን ሙሉ ነገሩን ነው ማለት ከሙዚቃው፣ ከውዝዋዜው፣ ከዜማው የኢትዮጵያ ፔንታቶኒክ ስኬል የሚባል አለ። እነዚህ ትዝታ፣ ባቲ፣ አምባሰው፣ አንቺ ሆዬ የሚሏቸው ማለት ነው በእነሱ ቅኝቶች ማለት ነው በእነሱ ቅኝቶች ስር ነው የምንሰራው እና ያንን በጣም ይወዱታል። ያም ራሱ የተለየ ያደርገዋል እና እኔ ደግሞ ያው በየዘፈኔ መሀል አስረዳችኋለሁ ይሄ ብሔረሰብ ጉራጌ ነው። ጉራጌ ብሔረሰብ ደግሞ አለባበሱ እንደዚህ ነው፣ አመጋገቡ እንደዚህ ነው፣ ቋንቋው እንደዚህ ነው፣ ጭፈራው እንደዚህ ነው፣ ዘፈኑ እንደዚህ ነው። ወይም የፍቅርም ዘፈን ከሆነ ደግሞ ይሄ በዚህ ጊዜ ስለዚህ ጊዜ የጻፍኩት ነው፣ ለዚህ ጊዜ ደረስኩት ነው ብዬ ካስረዳኋቸው በኋላ በምዘፍን ሰዓት ሰው ልክ በደንብ በቃ ግጥሙን እንደገባው አድርጎ ነው የሚሰማው ማለት ነው። ደሞ አብሮኝም እየዘፈን አስተምራቸዋለሁ። ቀላል ቃሎችን አብሮኝ ይዘፍናሉ። ውዝዋዜውንም ቀስ ብዬ ትንሽ መኖራቸው እና አብረውኝ እየጨፈሩ በቃ ይዝናናሉ። ኔዘርላንድ ነዋሪ የሆነችው ኢትዮጵያዊቷ ሙዚቀኛ ምኒሹ ክፍሌ አውሮፓ መኖር ከጀመረች አስራ ዘጠኝ ዓመት እንደሆና ትናገራለች። ሙሉ ጊዜዋን የምታሳልፈው በሙዚቃ ስራ ላይ ነው። እኔ እዚያ አውሮፓ ከመጣሁ ጀምሮ ማለት እንግዲህ አስራ ዘጠኝ ዓመት ሞላኝ። ከዛ ጊዜ ጀምሮ ያው ሙዚቃ ዓለም ውስጥ ነኝ። ግን ከዛ በፊት ሀገሬም ሆኜ ሙዚቃ ውስጥ ነበርኩኝ። ቴአትር ነበርኩ፣ ኮሪዮግራፊም ነበርኩኝ፣ አዘጋጅም ነበርኩኝ። ፊልምም ላይ ከ ወቅሽ ደግሞ ሰናይት የሚለውን ፊልም ላይ ዋናዋን ተዋና የሆኝ ሰርች አለውኝ፣ ህዝብ ለህዝብ አለውኝ እና እዚህ ስመጣ ደግሞ ቀጠልኩ ማለት ነው። በዘፈኑ ማለት ውዝዋዜውን ልሽ እዛ በጣም በተለይ በውዝዋዜው ነበር የምሰራው። በዘፈንም ብጀምርም ዘፈኑን ትቼ ወደ ውዝዋዜው አዘነበልኩ። እዚህ ስመጣ ደግሞ ማለት በምን መንገዱ ልሰራ እንደምችል ሳስብ ወደ ሙዚቃው ወደ ዘፈኑ ብዬ እንደገና ዘፈኑ ገባሁኝ እና ከመጣሁ ጀምሮ ይኸው ከአሁን ድረስ እየሰራው ነው። እስኪ ስለ ህዝብ ለህዝብ ግልጋሎትሽ አጫዎችን ተወዛዋዥ እንደነበርሽ ነገር ይሽኛል። ህዝብ ለህዝብ ብሔራዊ ቲያትር እንደተቀጠርኩ በሶስት ነው የተመረጥኩት። ገና ምንም ቋሚ ምናምን ሳይሆን በጣም ጎበዝ ዳንሰር ስለነበርኩኝ ከፍተኛ ኪነት ውስጥ ከዛ መርጠውኝ እንድገባ አደረጉኝ፣ ብሔረ ቴያትር። ከዛ ደግሞ ወዲያውኑ ያንን ትልቅ እድል አገኘውን እና ያው ዞርን ስንመጣ ያንን ሁሉ ሀገሮች ለአራት ወራት እንደገና ተመልሼ ብሔረ ቴያትር እንደገና ፈተና አድርገው ምናምን ነው እንደገና ደግሞ ቋሚ ሰራተኛ የሆንኩት ምክንያቱም እድሜያችንም አልደረሰም ነበር የተወሰኑን ልጆች ለምን በአስራ ስምንት አመት ሽ ነው መቀጠር የሚኖርብሽ እና ከዛ ጊዜ ጀምሮ ብሔረ ቴያትር ውስጥ በውዝዋዜ አገለገ እንደገና ኮሪዮግራፊም ብዙ ሰራ ነበረ። መዘጋጅነትም ላይ ሰራ ነበረ። እንግዲህ ከዛ በኋላ ነው ወደ አውሮፓ የመጣሁት። ሆዴ ሆዴ ሆዴ ወደድኩ ከልቤ Sebten seraftor. በጀርመን ቮልስቡርግ ከተማ በሚካሄደው አመታዊ የአፍሪቃ ፌስቲቫል ላይ በጎርጎሮሳውያኑ 2004፣ 2009 ዓ.ም እና ዘንድሮ ተካፋይ የነበረችው ሙዚቀኛ ምኒሹ ክፍሌ በኔዘርላንድ መኖር ከጀመረች የኢትዮጵያ የሙዚቃ ቅኝት ያዘሉ ሙዚቃዎቿን ከፖፕ ብሉዝና ከጃዝ ሙዚቃ ቅላጼ ጋር በማጣመሯ ልዩ በሆነው ሙዚቃዋ በአውሮጳ የሙዚቃ አፍቃሪ ዘንድ ታዋቂነትን ማግኘቷ ተነግሮላታል። ከኢትዮጵያ፣ ከማሊ፣ ከሱዳን፣ ከዲሞክራቲክ ኮንጎ፣ ከኒዘርላንድ፣ ከአሜሪካና ከሌሎች አውሮጳ ሀገሮች በተውጣጡ ሙዚቀኞች ታጅባ የኢትዮጵያ ሙዚቃ በሌላውም የዓለም ክፍል ተደማጭነትን እንዲያገኝ የምትጥረው ሙዚቀኛ ምንሹ ክፍሌ ሙዚቃ የዓለም ህዝቦች ቋንቋ መሆኑን ሳትናገር አላለፈችም። በኔዘርላንድ፣ በጀርመን፣ በቤልጅየም እና በሌሎች አውሮጳ ሀገራት ታዋቂነትን ያተረፈችው ምንሹ ሙዚቃዋን ባቀረበችበት መድረክ ሁሉ የሀገሯን የተለያዩ ባህሎች ቋንቋና ሌሎች ገጽታዎችን ማስተዋወቋን ሙዚቃዋን የሚያደምጡ አውሮጳውያንም ይመሰክሩላታል። እኔ ሁልጊዜም ህልሜ ነው ከሀገሬም ጀምሮ ማለት እንደዚህ አይነት አለም የሚለው ነገር ነበር የሚሰማኝ። እኔ ኢትዮጵያዊ ነኝ ወይም ከዚህ ብሔረሰብ ነው የመጣሁት ወይም ምናምን የሚለው ነገር ምልሽ በእርግጥ ኢትዮጵያዊነቴ ትልቅ የምኮራበት ነገር ነው። ምክንያቱም ተጠቃሚ ያደረገችኝ ኢትዮጵያ፣ ይህ ሁሉ ያልተነካ ባህል አለን፣ ታሪክ አለን ምነት የዛ ተጠቃሚ የሆንኩኝ እንጂ እንደውም እየጠቀምኳት ሳይሆን እኔ ተጠቃሚ እየሆንኩኝ ነው። ምክንያቱም ስንት ማናቃቸው ስንት ብሔረሰቦች አሉ። እንደውም እኔ የምሰራቸው ብሔረሰቦችን ብዙ ሰዎች እንደውም ሳይገባቸው ብዙ ጊዜ እንደውም አንዳንድ ማይሆን አስተያየቶች የሚሰጡ ሁሉ አሉ ምክንያቱም የራሳችንን ብሔረሰቦች ካለማወቃችን የተነሳ ማለት ነው። እና እኔ ለእኔ ቀላል ነበረ እንደዚህ ተቀናብሮ የፍቅር ዘፍኖ ዘፈን ዘፍኖ ሽ በቃ መኖር ግን እኔ ከድሮም የማምንበት ወይም ደግሞ እኔ እንደ ኃላፊነት የሚሰማኝ ነገር እዚህ ከሆንኩኝ ይሄን እድል ካገኘውኝ ለምን አላስተዋውቅም? ምችል ከሆነ በምችለው መንገዱ አትሊስት በምችል አኳን ባለችኝ አቅም ማስተዋወቅ እፈልጋለሁኝ። ደግሞ ያን ነገር ነው ለየት ሊያደረገው የሚችለው እኛም ማናቀው ነገር በሀገራችን ቁጭ ብለን ምንድን ነው የሚባለው በእጅ የያዙት ወርቅ እንደ መዳብ ነገር የሚባለው ነገር ነው እና እኛም ማናቀው ነገር በጣም በጣም በጣም ስንት ቆንጆ የሆኑ ነገሮች ያል ያልተነኩ ባህሎች ለራሳችን መጠቀሚያ እንኳን መሆን የምንችልበት ነገሮች አሉ እና ያንን ነገር እኔ ደግሞ ይዤ ሄጄ ማላውቀው እኔ ራሱ ስንትና ስንት ታሪክ አለ እና ራሱ አንድ ዘፈን ስሰራ ራሱ እኔ ጉግል ላይ ገብቼ፣ ኢንተርኔት ላይ ገብቼ በደንብ አድንቼ ነው ያንን ነገር እንዲህ ነው እንዲህ ነው ብዬ የማስረዳው የምነግረው ማለት ነው ለህዝቡ ማካፍለው እና ያ ነገር ለእኔ የምልሽ ገና ነው። እኔ በቂ ነው ማለት አልችልም፣ ግን ለእኔ ያ ነው የምከፈለው ክፍያዬ፣ ያ ነው ከኢትዮጵያ ሚኒሹ ተብዬ ሳስተዋወቅ። ከዚህ በላይ ምንም የማገኘው ገንዘብ ትርፍ ነው ነው ገንዘብ ግን ለእኔ ደግሞ ያ ነው በቃ ትልቁ ዋጋዬ ብዬ የምለው። ኢትዮጵያ ስትሄጃለሽ? አዎ እሄዳለሁ። ኢትዮጵያ ስትሄጂ ሙዚቃ አቅርበሽ አታቂም? አንዴ ነው ያቀረብኩት። እሱንም በእኔ በራሴ ሳይሆን እንደዚህ አዘጋጅተው ቆይተዋል። በቅርብ አዘጋጅቼ አላውቅም። ብዙ ወጣቶች በሚሄድበት ሰዓት ኢንተርቪው ላይ ሲያቀርቡኝ እንደዚህ ቀጥታ ኢንተርቪው አለ ደግሞ ላይፍ ለህዝቡ ሲያቀርቡኝ ብዙ እንደዚህ አይነት ጥያቄ ቀርብልኛል። ደስ የሚለው ነገር ወጣቱም በጣም ተደንቆ ጥያቄዎች ሲጠይቁኝ፣ በጣም ደስ የሚል ጥያቄዎች ይጠይቁኛል። እንዴት ለዚህ ደረጃ ደረሽ? እንዴት ነው እዛ ቀላል ነው ወይ? ቀላል አይደለም ይገባናል፣ ግን እንዴት ነው፣ እንዴት ስራሽው፣ እንዴት ይህንንስ? ምናምን ብለው ብዙ ነገሮች ይጠይቁኛል። በጣም ደስ ይላል። ወደ ሀገሬ ስመለስ፣ በተለይ ወጣቱ ያለው ፍላጎት እና ሽ የሚሰጠኝ አስተያየት በጣም ደስ ይላል። በድሬ ደዋ ከተማ ተወልዳ አድጋ በ17 ዓመቷ ብሔራዊ ቲያትርን ተቀላቅላ ከዚያም በአውሮጳ ውስጥ በ19 ዓመት ቆይተዋና የሙዚቃ ህይወቷ ሰላም ለሕፃናት፣ ስለ ደጉ ሸማኔ፣ ስለ ውሃ ብሎም ስለ ታዋቂው የኢትዮጵያ ቡናና መገኛው ስለ ከፋ በሙዚቃዋ አወድሳለች፣ አስተዋውቃለች። በአማርኛ፣ በጉራጌኛ፣ በሲዳመኛ፣ በውላይታኛ፣ በኦሮምኛ ና በሌሎች የኢትዮጵያ ቋንቋዎች እያዜመች ኢትዮጵያ የብዙ ብሔር ብሔረሰቦች መኖሪያ፣ የተለያዩ ውብ ባህሎች መገኛ መሆኗን በግዙፍ መድረኮች ከታዋቂ የዓለም ሙዚቀኞች ጎን ተሰልፋ ለኢትዮጵያ አዜማለች፣ በዜማም አስተዋውቃለች። ከዚህ ልምዷ በመነሳትም ሁላችንም በሙያችን የአቅማችንን ማድረግ እኛነታችንን ማስተዋወቃል አለብን ስትል ምክሯን አስተላልፋለች። ያው ምልሽ ለሁላችንም ሳስበው የተሰጠን ነገር አለ። እኔ በዚህ መንገዱ እንዲሄድ ያደረገኝ የተሰጠኝ እንግዲህ ከእግዚአብሔር ይሁን በማላውቀው መንገድ አለ፣ በማምንበት መንገድ ይሄዳለሁ። ሌላውም ወጣትም በሚሄድበት መንገድ አለ እና ያንን በሚያምንበት መንገድ አጥብቀሽ መያዝ ነው መሄድ ነው ምልሽ። የግድ ሁሉም ባህሉን መስራት አለበት ሳይሆን በየስራ ድርሻው በየሞያው ሁላችንም የተለያየ እውቀት የተለያየ ሙያ ያለን እና በዛ ካደረግን ባለችን በትንሿም ነገር እኮ የግድ ትልቅ ነገር መሆን የለበትም። ባለችን ነገር ባለንበት ሀገር ላይ ሆንን ያችን ነገር ካካፈልን አይ ቲንክ ያንን የእኛን ያለብን ሀላፊነት እየተወጣን ይመስለኛል ቀላል አደለም ሊከብድ ይችላል ግን የማይሆን ነገር የማይቻል የለም በዚህ ምድር ላይ በጣም ወዳችኋለሁ። በጣም አመሰግናለሁ። ባለፈውም ሾ ላይ በተለይ ብዙ አበሻ ስለነበረ በጣም አኩርታችሁኛል። በጣም አመሰግናለሁ አድማጮች። እኔም በዚሁ ሙዚቀኛ ምንሹ ክፍሌን እያመሰገንኩ የዕለቱን ዝግጅት ላጠናቅ። አዜብ ታደሰ ነኝ። ጤና ይስጥልኝ።